በኢትዮጵያ ግማሽ በመቶ የሚጠገው የሕዝብ ቁጥር ዕድሜያቸው ከ30 በታች የሆኑ ወጣቶች እንደሆኑ ጥናቶች ያሳያሉ። በተለያዩ የሀገሪቱ ክልሎች የሚገኙ እነዚህ ወጣቶችም በክልልና በፌዴራል ደረጃ ያሉ ተቋማዊና አስተዳደራዊ ለውጥ ለማምጣት ይታገላሉ። ለአብነት ለማንሳት ፋኖ፣ ቄሮ፣ ዘርማ፣ ኤጀቶ፣ ፈንቅል በመባል የሚታወቁትን መጥቀስ ይቻላል። እነዚህ እንቅስቃሴዎች በአብዛኛው በሰላማዊ መንገድ ትግል የማድረግ ዓላማ እንዳላቸው ይነገራል። ይሁንና በየክልሉ ያሉ ወጣቶች በሰላማዊ መንገድ የጀመሩት ትግል በተለያዩ ጊዜያት ወደ ጥፋት ሲቀየርም ታይተዋል። እነዚህ ወጣት ቡድኖች ስለሚያነሷቸው ጥያቄዎች፣ አንድነትና ልዩነት፣ አካሄድና አደረጃጀት ኤደን ገረመው በመብቶችና ዲሞክራሲ ዕድገት ማዕከል ዳይሬክተር የሆኑትን አቶ በፍቃዱ ኃይሉን አነጋግራለች። አቶ በፍቃዱ የወጣት ቡድኖቹን የሚያመሳስላቸውን ነገር ከሚያብራሩበት ይጀምራል በላይ የሚያመሳስላቸው ወጣትነታቸው ይመስለኛል እና በተለይ ወጣትነታቸው ላይ ብላይ ምንድነው ማፍቶር የሚለው ከሳምስት እስከ አራት ዓመት እድሜ ያላቸው ሀያ ስምንት ፐርሰንት ያክል የሚወስ ናቸው። እነዚህ ናቸው እንግዲህ በተባበሩት መንግስታት ዴፊኒሽን እንኳን ብናይ ወጣት ነው የሚባሉት ማለት ነው። ስለዚህ ከሩ በላይ የሆነው ሕዝብ እነዚህ ወጣቶች ናቸው። በዛ ላይ አብዛኞቹ የአዲሱ የትምህርት ፖሊሲ ውጤትም ናቸው እነዚህ ወጣቶች እና ምንድን ነው ከአስረኛ ክፍል ነው ትምህርታቸውን ይጨርሱ? ወደ ቴክኒክ ትምህርት ቤት የሚሄዱ አሉ። ብዙዎቹ ወደ ቴክኒክ ቤት ውስጥ አይሄዱም። ስለዚህ ትምህርት ጨርሰዋል፣ ስራ ግን የላቸው አብዛኞቹ። በጣም ገና ሀያ አመት እንኳን ያልሞላቸው ወጣቶች ናቸው። በተለይ አደባባይ ላይ የሚመጡት ሰልፎቹ የሚመሩት ከሀያ አምስት አመት በታች የሆኑ ናቸው። እና ይሄ ነው የሚያመሳስላቸው። ስራ ብዙት አለባቸው። ከዛ በኋላ የማህበራዊ ቀጠጠራ የፖለቲካ ብሄርተኞች የሚናገሩትን አጀንዳ ነው በብዛት የሚያራምዱት። ያንን አደባባይ የወጡለታል። ስለዚህ ዚያር ሞቢላይዝድ ወይም ንቅናቄያቸው የሚመራው በብሔርተኞቹ አለቆች ወይም ሊቃን ነው ማለት ነው። እነሱ እንደ ደቂቅ ልትቆጥሪያቸው ትችያለሽ ማለት ነው። ይሄ ሊቃኑ ተከታይ ናቸው። በሁሉም መካከል ያለው አንድነት። አቶ በፍቃዱ ወጣቶቹን ሌላ የሚያመሳስላቸው ነገር ወደ ትግል የሚገቡበት ዓላማ መሆኑን የሚያነሳሉ። እንደሳቸው አባባል በተለያዩ የፖለቲካ እንቅስቃሴዎች ውስጥ መሳተፍ ለስርዓት ወጣቶች የክብር ጥያቄም ነው ይላሉ። የፖለቲካ አደረጃጀቱ እንግዲህ ኢንፎርማል ነው። አሁን የፖለቲካ ትኩሳቱ በጣም የጦዘበት ነው። ሁሉ በአደባባይ መውጣት ቴንና ጥያቄ አስመልሳለሁ ብሎ የሚገምትበት ሰዓት ነው እና ማህበራዊ ሚዲያም በደንብ ለዚህ አገልግሎት እና ስራ አጥ ወጣቶች በእንደዚህ አይነት ነገር ኢንጌጅ የሚያደርጉበት አንድ የክብር ጉዳይ ነው። ከተራ ስራ አጥነት ሰፈር ያሰለቸ ድርጅነት የተሻለ ዋጋ የሚያስ ስለዚህ ያ ነው ሞቢላይዝ ተደርገዋል። ሞቢላይዝ ያደረጋቸው አካል በምንም ያነሳቸው እሳቸው በምን እነሱ ጋር ግን ያለው መግፊኤ ብዬ የማስበው ለራሳቸው የታጋይነት ዋጋ ለመስጠት ያላቸው ፍላጎት ነው። በተለይ በዚህ የፖለቲካ ጡዘት በበዛበት እና ዲስኮርሱ ጣሪያ በነካበት ሰዓት ላይ እንደዚህ አይነት መስዋዕትነት በጣም ተፈላጊ ነው። ዋጋ የሚያሰጡም ነገር ብዙ ይሄ ነው ዋነኛው መክሽ ነው። ከዛ በኋላ ፖለቲካው ደግሞ ብዙ ተቃውሞዎች የተወሰነ ፍሬ እያፈራ ነው። ለምሳሌ ያለፉት ዓመታት ተቃውሞ የመንግስት ሪፎርም አስከትሏል የሚል እምነት አለ። በብዙ አምስ የሲዳማ ወጣቶች አደባባይ በወጣባቸው ተቃውሞ በማሰማታቸው የሚሆን በማነጻቸው ክልል ተሰጥቷቸዋል የሚል እምነት አለ። ሌሎቹ ዞኖች ውስጥ ተመሳሳይ አይነት አዝማሚያዎች ይታያሉ ማለት ነው። አቶ በፍቃዱ የእነዚህ ወጣት ቡድኖች ጥያቄዎች የሚቀዱት በክልሉ ካሉ የብሔር ፖለቲከኞች በመሆኑ ልዩነቶቻቸው በክልሉ እንደሚነሱት ጥያቄዎችም ይወሰናል ይላሉ። ስለዚህ ልዩነታቸው እንግዲህ በየሚወክሉት ብሄር የሚወክሉት አንተብሎ በተባለው ብሄር ውስጥ ያሉ የፖለቲካ ጥያቄዎችን ነባር የሚሆኑ አዳዲስ የፖለቲካ ጥያቄዎችን ማስተጋባታቸው ብቻ ነው። ወደ ደቡብ ክልል ስቴጅ በአሁኑ ሰዓት በተለይ የክልልነት ጥያቄ ነው የሚያነሱት ማለት ነው። እነ የእጀቶ ይባል የነበረው የሲዳ ጣላይ ማመሰል የሚባለው ወላይታ ውስጥ አለ። እንደዚሁ ዘርማ ጉራጌ ውስጥ በፊትም ገላ ክልል ጥያቄዎች ከመጣታቸው ጀምሮ የሚንቀሳቀስ ቡድን ነበር። ስለዚህ እንደዚህ የወቅቱን ጥያቄ ከነባሩ ጥያቄ ጋር ቀላቅለው ግን ብሔርተኝነቱ በብሔሩ ውስጥ ያለው ጥያቄ የሚያስተናግዳቸው ጥያቄዎች ነው ማለት ነው። ከብሔር ጥያቄ ልዩነቶች በዘለለም አንዳንድ ቦታዎች ላይ የአደረጃጀት ልዩነቶች እንዳሉም አቶ በፍቃዱ ይገልጻሉ። ለዚህም እንደ ምሳሌ ፋኖና ቄሮን ያነሳሉ። ፋኖ ስሙ በጣም ነባር እድሜ ያለው ነው። ነገር ግን ቄሮ የሚባለው የወጣቶች ቡድን ተቃውሞች በተቃውሞዎች ኦሮሚያን በጣም ሲያጥለቀልቅ ያንን የሚመስል ፓራሌል ለመፍጠር ሲሞከር ነው። ፋኖ ብለው ያሉት ግን ያኛው ይሄ የፋኖ ታሪክ የተለየ ታሪክ ነው። ይሄ ከአርበኝነት ጋር የተያያዘ የመጣ ታሪክ አለ። በጣም የተለየ ነው፣ አሁን ካሉት እንቅስቃሴዎች ጋር። ኦሮሚያ አካባቢ ራሳቸውን እንደ ቄሮ የሚጠሩ በጣም ብዙ አሉ ማለት ነው። ብሔርተኛ አጀንዳ ያላቸው እና የአንድን ብሔር ጥቅም አስጠብቃለሁ በውድ ወይም በግድ ያሉ ወጣቶች የሚመሩት ንቅናቄ እና ሌላ ብዙ ይሄ መሰረታዊ የሚባል ልዩነት አላቸው ብዬ አላስብም። ልዩነታቸው ያው ጥያቄያቸው ይለያያል፣ ምክንያቱም የብሔርተኞቹ ጥያቄ ስለሚለያይ ከዛ ነው። ለምሳሌ አዲስ አበባ ባለቤትነት ጥያቄ ብሎ ሊያነሳ አይችልም፣ የእጅቶ የቄሮዎች ጥያቄ ይሄ፣ ምክንያቱም የኦሮሞ ብሔር ትምህርት ሲያከለግሉ የነበረው ጥያቄ ነው። በተመሳሳይ የፌዴራል ቋንቋ ኦሮሚኛ ብሎ አቶ በፍቃዱ እነዚህ ወጣቶች በተለያየ ጊዜ በሚያደርጓቸው ተቃውሞች እና ግፊቶች ፖለቲካው ላይ ለውጥ ለማምጣት ቢችሉም በተለያየ የፖለቲካ ፓርቲዎች ተጽዕኖ ስር ከመሆን በዘለለ መሬት ላይ የወረደ ለውጥ እንዳላመጡ ጠቅሰው ለዚህ ትልቁ ችግር ደግሞ መደበኛና ሕጋዊ በሆነ ሁኔታ አለመደራጀታቸው መሆኑንም ይጠቅሳሉ። መደራጀት ነው ዋነኛው ዓላማው። ግን የጠራ ጥያቄ ራሱ የጠራ ጥያቄ እንዲኖር ራሱ ትክክለኛ ኦርጋናይዜሽን መኖር አለበት። አሁን ተረታተረቱ የሚለው እና በእውነታው መካከል ያለውን በቅጡ አላስተዋልንም ብዬ ነው የማስበው። ቄሮ፣ ፋኖ፣ ዘርማ ወዘተ የሚባሉ ድርጅቶችን እንደ እውነተኛ ድርጅት ማለት ነው እውነተኛ ደግሞ የፖለቲካ ሊቃኑ የፖለቲካ መደራደሪያ አቅማቸውን ለማሳደግ ወይም ትልቅ አቅም ያላቸው ለማስመሰል የሚመሯቸው የሆኑ በጣም የተደራጁ ድርጅቶች ያሉ ሊመስሉ ይችላል። በትርክት ነው የሚመሯቸው እንጂ ያን ያህል የተደራጀ ኢቨን ባይመዘገብም እንኳን በቅጡ የተደራጀ ኦርጋናይዜሽን የለም። ቄሮ የሚባል ኦርጋናይዜሽን የለም። ኢንፎርማል ሉዝሊ አሶሺየትድ ሶሻል ሚዲያ ላይ በተጻፈ ነገር የሚነቃነቅና በየሰፈሩ የተወሰነ እርስ በርስ ግንኙነት ኢንፎርማል ግንኙነት ያላቸው የወጣቶች ስብስብ። ስለዚህ ይሄ የወጣቶች ስብስብ ተሰብስቦ አያውቅም። በይፋ ቁጭ ብሎ መክሮ አያውቅም። ጥያቄዎቼ እነዚህ እነዚህ ናቸው፣ ስለዚህ በዚህ መልኩ መልስ ማግኘት አለብኝ ብሎ አያውቅም። ስለዚህ ጥያቄዎቻቸው ራሱ ዝም ብለው አንዳንድ ልሂቀን አንዳንድ ጊዜ እነዚህ እነዚህ ናቸው ጥያቄዎቹ ስንጠየቅ እንደዚህ እንደዚህ እንላለን የቄሮ ጥያቄ ይሄ ነው ይላሉ እንጂ ኢቨን በአራት ዓመት ፕሮቴስት ውስጥ መቼ ይሄ ነው ተብሎ በይፋ በኦርጋናይዜሽን ደረጃ በቅጡ ተመቆበት የተጠየቀ ጥያቄ ግን ወጣቱ መሮት አነሳ። ወጣቱ ጭቆና በቃኝ አለ። ዳውን ዳውን ወያኔ ብሎ ያወጣት እዛ የኢሬቻው ልኬት ጊዜ ሲጮህ እና ከዛ ሌሎች ማብረቱ ዳውን ዳውን ወያኔ እ ወያኔ ውረድ ያለው ማለት ማለት። ስለዚህ ወያኔ ውረድ ማለት ምን ማለት ነው? ጥያቄ ኦሮሚያ ክልል ውስጥ የሚያምስ ወጣት ወያኔ ውረድ ሲል ምን ማለት ነው? እነዚያ ጥያቄዎች ግን በቅጡ አርቲኩሌት የተደርገዋል። እያንዳንዱ ወጣት እየሰበሰብሽ መንገድ ላይ አንተ ምንድነው ጥያቄ? አንቺስ ምንድነው ጥያቄ? ምናምን እያሹ ጠያቄያቸ ተመሳሳይ መልስ ይገኛል ብሎ ማሰቡ ራሱ የተሳሳተ። ስለዚህ ኦርጋናይዜሽን የለም። yeah I can work with you this is oh, how I do them በኢትዮጵያ ከ1960ዎቹ ጀምሮ የተማሪዎችና የወጣቶች ፖለቲካዊ ተሳትፎ በየጊዜው በሀገሪቱ ላይ ተጽዕኖችን ሲያሳርፍ ቆይቷል። ካለፉት አምስት አመታት ወደዚህም ወጣቶች በየክልሎቻቸው የሚያደርጓቸው ፖለቲካዊ ተሳትፎዎች ጨምሯል። የወጣቶቹ ትግል ከሶስት አመታት በፊት በኢህአዴግ ውስጥ የመጣውን አስተዳደራዊና መዋቅራዊ ለውጥ ጨምሮ የሲዳማን ክልል እስከ መሆን ድረስ ላሉት ሀገራዊ ለውጦች አብይ ሚና እንዳለውም ይነገራል። ይሁንና በተለ የተለያዩ ክልሎች ወጣቶች የሀገርን ሀብትና ንብረት በማውደም መንገድ በመዝጋት ወደ ሌላ ክልል የሚጓጓዙ ንብረትና እህልን በማገድ እንዲሁም ሌላኛው ብሔር ላይ ያነጣጠረ ጥቃትን በማድረስ ይከሰሳሉ። አቶ በፍቃዱ ኃይሉ ይሄ ሁሉ ሊሆን የቻለው ወጣቶቹ በሕጋዊ መንገድ ሳይደራጁ በስሜት ብቻ እየተነዱ እንዲወጡ በሚያደርጓቸው የፖለቲካ ልሂቃን ሳቢያ ነው ይላሉ። ባህል ኢትዮጵያ ውስጥ የለም። ሲቪል ድርጅቶች ቢሆኑ ተቋማት ቢሆኑ ኖሮ ለምሳሌ የኃላፊነት ስሜት ስለሚሰማቸው እዚህ አይነት እርምጃ አይወስዱም ነበር። አሁን ግን ማን ምን አደረገ፣ እንዴት አደረገ፣ ለምን አደረገ የሚለው ምንም ተጠያቂነት የለም። ማቀድ የለም፣ መፈጸም የለም። ዝም ብሎ ተነስቶ ብቻ እንዴ ብሎ በመጥፋት ካጠፉ በኋላ መመለስ ወይም ተቃውሞ ካሰሙ በኋላ መመለስ ነው። ለዚህ ነው ተቋማዊ ቅርጽ አለመኖሩ ለዚህ ሁሉ በጊዜ ወደ ጊዜ እየተባባሰ ለመጣን ነውጥ እየዳረገ ያለው ማለት ነው። እና የፖለቲካ ሊቃኑ ጥሪዎችን የሚያስተላልፉበት መንገድ ለዚህ አስተዋጽኦ ያበረክታል። በብዛት የሚያሰልፏቸው እና አደባባይ የሚያወጣቸው በቅጡ ታስቦበት በታቀደ የተቃውሞ እንቅስቃሴ ሳይሆን በስሜት የተፈነቀለ ወይም በቁጣ የተቀሰቀሰ ተቃውሞ ነው። ስለዚህ ቁጣና ተቃውሞ ሲቀላቀሉ ነውጥ መከሰቱ ብዙ የሚያስገርም ነገር አለ። በየክልሉ ያሉ ከ16 እስከ 24 ዓመት የዕድሜ ክልል ውስጥ ያሉና ሰፊ ፖለቲካዊ ተሳትፎ የሚያደርጉት እነዚህ ወጣት ቡድኖች የመደራጀት ተነሳሽነት ቢኖራቸው እንኳን ከዕድሜያቸው አንጻር በሲቪል ማህበር ለመደራጀት የሚያስፈልገው እውቀት እንደሌላቸው የሚያነሱት አቶ በፍቃዱ ለዚህ ደግሞ ኃላፊነቱን የሚወስዱት መንግስትና መጠቀሚያ የሚያደርጓቸው የፖለቲካ ልሂቃኑ እንደሆኑም ይጠቁማሉ። እነዚህ ኢመደበኛ የሆኑ የወጣ ህብሎች በኢመደበኛነት ተደራጅተው ሁልጊዜ እየተቃወሙ እንዲኖር ማድረግ ራሱ በጣም አደገኛ ነው። አንደኛ ለነሱ፣ ሁለተኛ ለሀገር ቢሆን ማለት ነው። አሁን እንደምናያቸው ስርዓት አልበኝነቶች እየዳረገ ያለው ይሄ ኢመደበኛ ሆነው እንዲቀሩ መፈረጉ ማለት ነው አንድም የፖለቲከኞችን ጥያቄ አንግቦ አደባባይ እንዲወጡና መስዋዕትነት እንዲከፍሉ ይደረጋል። ነገር ግን ትንሽ የለውጥ ስጥስት ሲኖር ከላይ ሊቃኑ እየተደራደሩ ለእነሱ ግን ትሩፋት የለውም ማለት ነው። ከዛ የፖለቲካ ሊቃኑ መልሰው በተቋረጉ ቁጥር የመጣው ለውጥ ባላረካቸው ቁጥር መልሰው ሞቢላይዝ ያደረጓቸው ጥቅሙ ይቀጥላል። ስለዚህ በጣም ለሀገር የሚጎዳ ለነሱም ቢሆን የሚጎዳ ማለት ነው። መደራጀታቸው አስፈላጊ፣ ግን ለመደራጀት የተወሰነ ተነሳሽነት ብቻ ሳይሆን እውቀት የሚያስፈልግ እንዴት ነው የሚደራጁት፣ ከዛ በኋላ አላማ መቅረጽ ምናምን እና ለዚህ ብቃቱ የላቸውም። የሚያግዛቸው የለም። መዋቅራዊ ድጋፍ የተደረገላቸው መንግስት ይሁን ከደገና ሌሎቹ፣ እንዲሁ ለተለያዩ የፖለቲካ አላማ ያሰለፏቸው ልሂቃን የሚደራጁበት መንገድ አላመቻቹላቸው፣ መንገድ አልጠረጉላቸው፣ ትምህርት አልሰጧቸው፣ ድጋፍ አላደረጉላቸው እንጂ በአሁኑ ሰዓት ጥሩ የተባለ የተመዘገበ የሲቪል ማህበር መኖር ነበር። ለዲሞክራሲ፣ ለነጻነት፣ ለሌላ አላማ ከታገለ እና ያ የጠቅልለት አላማ ዲሞክራሲያዊ ከሆነ ያን በአንድ ጀንበር አይገኙም። የሆነ የስርአት ለውጥ የሰዎች ለውጥ ስላለ ስለዚህ ያንን ከግብ ለማድረስ በተደራጀ መልኩ የሚሰሩበት የተጠናከረ መዋቅር ተቋማዊ አሰራር ይኖር ዘንድ ያንን በማህበር ማስመዝገብ በጣም ያስፈልግ ነበር። በተመሳሳይ ሌሎችም ክልሎች፣ ሌሎች ዞኖች ውስጥ እንደዚህ አይነት ነገር ማድረግ ያስፈልግ ነበረ እና ግን ያንን ማድረግ አልተቻለም እና ወጣቶቹ ብቻቸውን ደግሞ ይህንን ማድረጋቸው ተቋም ከሆኑ መንግስትን ተጠያቂ የማድረግ አይሏቸው ከፍተኛ ይሆናል መዋቅራዊ ይዞታቸው ይጠናከራልና ለመንግስትም ቢሆን ፈታኝ ነው የሚሆነው። ስለዚህ በመንግስት መንግስትም ሊያስፈልገው ይችላል የመደበኛ ቡድን በሆኑ በህገወጥነት ለማሰር ለመክሰስ የወጣት ቡድኖቹ ጥያቄያቸው ተሰሚነት እንዲኖረው እና ሁሌም የጥፋት ኃይልና የፖለቲካ ልሂቃን መጠቀሚያ ላለመሆን መደራጀታቸው አስፈላጊ ነው የሚሉት አቶ በፍቃዱ ወጣቶቹ በሲቪል ማህበራት ቢደራጁ የሚያገኟቸውን ጠቀሜታዎች እንዲህ ያነሳሉ። ወጣቶቹ እንግዲህ በሲቪል ማህበራትን ቢነሳ የሚጠቀሙት አንደኛ ተቋማዊ በሆነ መንገድ ስራቸውን መስራት ይችላሉ። መንግስትም ይሁን ሌላ አካል እንዲሁም እንዳሰኘው ሊያዋክባቸው አይችልም። ምክንያቱም በሕግ የሚታወቁ አደረጃ ተሰጣቸው ግን ስለሆነ ስራቸውን በግልጽ የሚሰሩ እና በተደራጀ ሁኔታ ቅላውታ ግብ ሊያደርጉ ግብ ሊያደርሱ የሚችሉበት ሁኔታ ስላለ ማለት ነው። በሌላ በኩል ተቃዋሚዎችም ቢሆኑ አላማ ብለው ያነገቡት ነገር ወይም ደግሞ ከመንግስት ከገዥው ፓርቲ ለይቶናል የሚሉትና ተቃዋሚ ያደረጋቸው አላማ ምናልባት በማህበራ በነዚህ በሲቪል ማህበራቱ ሊቀለቀል ይችላል። ስለዚህ ተመጋጋቢ ነው የሚሆነው ማለት ነው። የሲቪል ማህበራት ለምሳሌ የፖለቲካ ተቃዋሚ ፓርቲዎች አመራሮች ሲታሰሩ የሲቪል ማህበራት ናቸው የፍርድ ሂደቱን የሚከታተሉት የሰብአዊ መብት ጥሰት ደርሶባቸው ከሆነ የሚያጋልጡ ወዘተ። የምርጫዎች ሲካሄዱ ምርጫዎቹ ለማንም ያላደሉ ፍትሃዊ መሆናቸውን የሚታዘቡት እነዚህ ሲቪል ማህበራት ናቸው እና በርካታ ሲቪል ማህበራት መኖራቸው እነዚህም የወጣቶች ቡድኖች በተለይ ደግሞ የክልሎችን የዞኖችን መብቶች ያስጠብቃሉ፣ ይታመኑላቸዋል ተብሎ የሚታመኑ ከሆነ ሲቪል ማህበራት መመሰረታቸው አቶ በፍቃዱ ኃይሉ ሲያጠቃልሉም የወጣት ቡድኖቹ ከስሜታዊነት በመውጣትና በማህበር በመደራጀት የሚያቀርቧቸው ጥያቄዎች በፖለቲካ ስነ ምህዳሩ ላይ ዘላቂ ለውጥ ለማምጣት የሚያግዝ መሆኑን በመጥቀስ በተለያዩ ክልሎች ያሉና ፖለቲካዊ ንቃት ያላቸው ወጣቶች ቆም ብለው ሊያስቡበት እንደሚገባም ጠቁመዋል። ለአሜሪካ ድምጽ ኤደን ገረመው ከዋሽንግተን ዲሲ።